ሙሉጌታ፣ የፍትህ ሂደትን በሚመለከት እስኪ ደግሞ ጥቂት ተጨማሪ ሀሳቦች እናንሳ። በአንድ በኩል በፍጹም ጭካኔ በአሰቃቂ መንገድ በግፍ የተገደሉ እድሜ ልክ ያፈሩትን ሀብታቸውን በሰዓታት ውስጥ በማናለብኝነት በህገወጥ መንገድ የወደመባቸው ፍትህ ያገኙ ዘንድ፣ በሌላ በኩል ደግሞ በጥርጣሬ የተያዙ በማስረጃ የተደገፈ ወንጀለኝነታቸው ካልተረጋገጠ ወንጀሉን ያልፈጸሙ ከሆንም በጥርጣሬ የተያዙትም በአንድ አይነት ቅጣት እንዳይደርስባቸው። በትክክል በአግባቡ ስለመዳኘት ጀምር ያደረጉትን እንዲቋጩ ያንድልስተው አመሰግናለሁ። በሺህ የሚቆጠሩ ሰዎች ታስረዋል የሚል ወሬ እንሰማለን። ከዚህ ከችግሩ ጋር ተያይዘው በሺህ የሚቆጠሩ ሰዎች ቢታሰሩን አይገርምም። ምክንያቱም ደረሰ ከተባለው ጥፋት ብዙ ቦታ ብዙ ጥፋት ስለጠፋ ብዙ ሰዎች የተሳተፉበት ስለሆነ ኦፍኮርስ ብዙ ሰዎች ሊታሰሩ ይችላሉ፣ ብዙ ሰዎች ሊጠረጠሩ ይችላሉ እና ይሄ ከመንግስት አቅም ጋር ስታወዳድረው እነዚህ ሰዎች የታሰሩት ሰዎች መብታቸው ሙሉ በሙሉ ተጠብቆ ይዳኛሉ ብዬ አልጠብቅም። ለነገሩ ባህሉም የለንም። ኢህአደግ ለሰላሳ ዓመት የገዛን በህግ አይደለም፣ በጉልበት። ስለዚህ አሁን ተነስተን ኦሎፌሳድን ሩል ኦፍ ሎው ወይም የህግ አገዛዝ ይሰፍናል ብዬ አልጠብቅም። ግን መንግስት በተቻለ መጠን አሁንም በጥርጣሬ የታሰረው ሰው ንጹሕ ነው ተብሎ እንዲገመት የሚያስገድድ ሕግ አለን እዚህ ጋር እና ያ ሕግ በተቻለ መጠን ተግባራዊ መደረግ አለበት። ቢያንስ ቢያንስ ከአቅም በላይ የሆነ ስህተት መስራት አንድ ነገር ነው። ለምሳሌ የምታስርበት ቦታ ብታጣ፣ በጣም ችግረኛ ሆነ ወይም ጥሩ ምግብ ማቅረብ ቢያቀት ገንዘብ ስለሌለ መንግስት ድሀ ስለሆነ ሊገባኝ ይችላል። ማይገባኝ ነገር ምንድን ነው? ሳትገደድ የምትሰራው ጥፋት የምትሰራው ስህተት ለምሳሌ አቃቤ ህጎች ስለ እስረኞች የሚያወሩት ነገር ከኔ የሚባል እስረኛ ሀገር ለማጥፋት ሰላም ለማጥፋት፣ ጸረ ህዝብ፣ እነዚህ የፖለቲካ ቃላቶች አለው አለ። ኢህደግ ላለፉት ሰላሳ ዓመታት በጣም ፖፑላር ያደረጋቸው እነሱ። በፖለቲከኛ ሲነገሩ ይገባኛል። ፖለቲከኞች ስራ ፕሮፓጋንዳ ነው። እዚህ አገር ግን በአንድ ፕሮፌሽናል አቃቢ ህግ ሲቀርብ ግን ትፈራለህ። ያ አቃቢ ህግ መሰሰር በጥርጣሬ የታሰረን ሰው ማስቀጣት አይደለም ስራው። አቃቢ ህግ ተጠርጣሪ የምንለው ያ የተጠረጠረበት ወንጀል ስርቶትም ላይሆን ይችላል ብለን ስለምናስብ ነው። እሱ ማለት ንጹህ ሰው እንዲቀጣ አቃቤ ህግ መፍቀድ የለበትም። የአቃቤ ህግ ስራ ያጠፋን ሰው ማስቀጣት። እዚህ ላይ ግን የምታየው ጭራሽ ጥላቻ ሁላ ታይበታለህ። ይሄ አቃቤ ህግ ያሰረውን ሰው ፖለቲካሊ ሲያየው ታያለህ። እዚህ ሀገር የለመድነው አሰራር በኢህአዴግ ይሄ ነው እና እሱ የጠንካራ መንግስት ምልክት አይደለም። አክቹዋሊ የደካማ መንግስት ሁሉም ነገር ፖለቲካ ወደ ፖለቲካ የሚቀይር ህጉንም ሳይቀር ፖለቲሳይዝ የሚያደርግ በዛ ምክንያት ወንጀል እንኳን ሰርተው የታሰሩ ሰዎች ፍርድ ቤት ሲፍርድባቸው ያ ፍርድ ክሬዲብል አርገ ያለመውሰድ ስሜት ነው የሚፈጥርብን። ወይም መጀመሪያ እንደታሰሩ ወይም ያበሰብሷቸዋል፣ እያመላለሱ ያደክሟቸዋል። እዚህ ሀገር እኮ ፍትህ አያገኝም፣ ፍርድ እኮ የለም በሚል ስሜት ውስጥ የሚያስገባ ከሆነ መንግስት ለዛ መንግስት የሚኖረ ክብር ስለሚቀንስ ያ መንግስት በሚያጣው ክብር ልክ ጉልበቱ እና ጥንካሬው ሊቀንስ ይችላል። ያ አይነት መንግስት አይደለም እኔ ጠንካራ መንግስት የምለው። ጠንካራ መንግስት የምለው ያለውን ሪሶርስ ኤፌክቲቭ እና ኤፊሽንት ተጠቅመው የህግና የደህንነት ፍላጎቱ አድቫንስ በሚያደርግለት መልኩ ስራን ማካሄድ የሚችል የንጹህ ሰው መብትን ሳይነካ፣ ምክንያቱም ንጹህ ሰው በመጉዳት የመንግስት ኢንትረስት አድቫንስ አይደረግ የሀገር ኢንትረስት ወደፊት ማራመድ አይቻልም። እነዚህ ናቸው አንፎርስድ ኤረርስ የምላቸው ነ ሳትገደድ የምታረጋቸው ስህተቶች እነዚህ እንኳን መቀነስ ብንችል ያለን ሌላው ሊሚቴሽን የሚፈጥርብን ጫና ተሸክመን ትልቁን ፒክቸር ደግሞ ሳንረሳ የኢትዮጵያ አንድነት እና የኢትዮጵያ ደህንነት ኢትዮጵያውያን የምንቀራረብ አየ ላለፉት ሰላሳ ዓመታት የምንለያይበት ስራ ላይ ተወጥረን ስለቆየን አሁን ደግሞ ትንሽ ፈታ አግኝተን መንግስት ዛሬ እንኳን ሊያደርገው ባይችል ያ ጎል ግን የሚያይበት ቦታ አስቀምጠው ጎልያ ነው። አንድ ኢትዮጵያ ማለት ልዩነት የሌለው ማለት አይደለም። ግን የሚያቀራርበን ላይ ይበልጥ ሰርተን የምንለያይበት ላይ ተቻችለን ይሄንን ባላንስ መጠበቅ የሚችል ስርዓት መፍጠር ማለት ነው። ያ ነገር ዛሬ ልንጀምረው እንችላለን የሚል እምነት አለ። አመሰግናለሁ። አመሰግናለሁ አቶ ሙልጌታ። ወደ አቶ ደረጀ ልለፍ። አቶ ደረጀ ለእርስዎ የመጨረሻ ጥያቄ፣ በአንድ በኩል ህግ፣ በሌላ በኩል ማህበረሰብ፣ ታሪክ ብዙ ነገሮችን እያዛመድ ነው የዛሬውን ፈተና ከሚመጣው የወደፊት አቅጣጫ ጋር የተመለከት ነው። ከዚህ ቀደም በሌሎች አካባቢዎች የታዩ አይነት ስህተቶች ምናልባትም ወደዚያ ላይ ያመሩ የሚችሉ የሚያሰጉ ሁኔታዎች መኖራቸውን አንዳንዶች ያነሳሉ እስካሁን በታዩት ዋስትናም በሚያሳጡ ሁኔታዎች ውስጥ በሌላ በኩል ደግሞ እናንተም ራሳችሁ እንዳነሳችሁት ተስፋ የሚሰጡ ሁኔታዎች መኖራቸውን ልንከተላቸው ከቻልን ወደ ተሻለው ቦታ መድረስ መቻሉን ይሄ ዛሬ ያየነው ፈተና ተስፋ የሚሰጠውንም ሁኔታ እንድንመለከት ውስጣችን እንድንመረምር ረድቷል፣ የሚለው ሀሳብ አለ። ከህግ አንጻርም ሊመለከቱት ይችላሉ። ከዘላቂ መፍትሄዎች ጋር እንዲመለከቱት ነው ይህን ጥያቄ የማነሳው። የተለየ ሀሳብ ያላቸው ቡድኖች የፖለቲካ ቡድኖችን ሊወክል ይችላል። የግድ የሁሉም ሰው አስተሳሰብ አንድ አይደለም እና አንድ ኢትዮጵያ የሚባልም የማያስቡ ቢሆኑ አንዳንዴ እንደ ምክንያት ሆኖ ጎልቶ ሲመጣ እናየዋለን። በእርግጥ የሁሉም የሆነች ሀገር እንድትኖር እዚያች ምድር ላይ የሚኖሩ ሰዎች ዜጎች መብታቸው እኩል እንዲከበር ይፈለጋል። ግን የተለየ የፖለቲካ አላማ፣ የፖለቲካ አስተሳሰብ አሁን ደግሞ ከፖለቲካም ባለፈ መንገድ የሚታይ ሁኔታ ሲፈጠር ያን በዚህ ሁሉ ልዩነት ውስጥ በዚህ ሁሉ ግጭት ውስጥ ጤናማ በሆነ መንገድ እንዴት መስተናገድ ይችላል? ከሁሉ በላይ አስፈላጊ ሆኖ የሚታየኝ ያሉትን ኢሹዎች ያሉትን ችግሮች በግልጽ መነጋገር መጀመር አለብን። አንዳንድ ግሩፖች ምን ይላሉ? አሁን ያለው መንግስት አህዳዊ ነው፣ እኛ የፌዴራል ሀይሎች ነን ይላሉ። ያንን ሲሉ ምን ማለታቸው እንደሆነ በግልጽ መነጋገር አለ። ፌዴራሊዝም ስትሉ ምን ማለታችሁ? የግለሰብን መብት እንዴት ነው የምታስገቡ? አንድ ማንኛውም ዜጋ የፈለገበት ኢትዮጵያ መሬት ላይ ተዘዋውሮ በኩልነት የዴሞክራሲ መብቱን ተጠቅሞ በነፃነት የሚኖርበት ሲስተም እንዴት ነው የምትመሰርቱት? በእናንተ አነጋገር የሚለውን ፍርጥርጥ ተደርጎ መነጋገር መቻላለን። የታሪክ ችግሮችን እያነሱ ደግሞ ይሄ ብሔር እንዲያድርጓል ይሄ ብሔር እንዲያድርጓል የሚሉ አንዳንድ ሰዎች ጽንፈኞች የሚባሉ አሉ። እኔ ጠብጫሪዎች ነው የምላቸው። በሁሉም አሉ። አማራ ጽንፈኛ አለ፣ ትግራይ ጽንፈኛ አለ፣ የኦሮሞ ጽንፈኛ አለ፣ ሁሉም ቦታ አለ። እነዚህ ሰዎች በሚናገሩት ብዙ ጊዜ በስሜትና በንዴት ነው። በስሜትና በንዴት ከመነጋገር ወጣ ብለን የምንፈልገውን የት ነው መድረስ የምንፈልገው የሚለውን መነጋገር ደረጃ መነጋገር መቻል አለብን። የት ነው መድረስ የምንፈልገው? የያዛችሁትስ አካሄድ ነገ የት ነው የሚያደርሰን? የድሮ ትዚ ለእንደሆነ የኒክሌር ጦርነት በሚፈራበት ጊዜ ዘ ዴይ አፍተር የሚባል ፊልም ነበር እና የሚጀምረው የኒውክሌር ቦምብ ፈንድቶ በነጋታው ከዛ ነው የሚጀምረው። እና ኢትዮጵያ አሁን ባለችበት ሁኔታ ሕዝብ ለሕዝብ መገዳደል ከቀጠለ ምንድነው የሚሆነው የሚለውን በነጋታው የሚሆነው ልዩነታችን ላይ እያተኮርን ከሄድን ልዩነት ማብቂያ የለው። በአንድ በኦሮሞ ውስጥ እኔ መቶ ልዩነቶች ማግኘት ይችላል። ሻሸመኔ የኦሮሞ እና የአሰላ፣ የነቀንት የአምቦ መሀል ልዩነት ማግኘት ይችላል። ሌላው ቀርቶ በአንድ ትግራይ ውስጥ ብዙ ልዩነት ማግኘት ይችላል። ተንቤን፣ አድዋ ምናምን እያለ። ግን አቶ ሙሉጌታ እንዳሉት አንድ መሆን ማለት ሁላችንም እስላም መሆን ክርስቲያን መሆን አይደለም። ቋንቋችን አንድ መሆን አይደለም። ባህላችን አንድ መሆን አይደለም። አንድ መሆን ማለት አብሮ መኖር ከሚለው ኮንሰፕት የመጣ ነው። አንድ ቤተሰብ ማለት ነው። አንድ ቤተሰብ ውስጥ ወንድ አለ፣ ሴት አለ፣ እናት። ሁሉም የተለያየ ሮል አለ፣ ሁሉም የተለያየ ድርሻ አለ እና ፖለቲሽያኖች ቃላቸውን መቻቻል፣ መግባባት፣ መተሳሰብ የጋራ ጥቅም መረዳዳት፣ ብለው መፈቃቀር ደረጃ መድረስ አለባቸው። ያንን ደግሞ መንግስት ለምሳሌ የኤጁኬሽናል ፖሊሲ ያወጣል። ፌዴራል መንግስት ሰርቲፋይ ያደርጋል። ተማሪዎች ከተለያየ ደረጃ ሲጨርሱ የተወሰኑ ዜግነት መገንቢያ መሰረታዊ የሆኑ ትምህርት እንዲሰጥ ማድረግ መቻል አለበት። አሁን ባለው ሁኔታ ላይ ደግሞ በየትምህርት ቤቱ ውይይት መካሄድ አለበት፣ በየአካባቢው ውይይት መደረግ አለበት። የፈረሱ ድልድዮች በጣም ብዙ ናቸው። ድልድይ መገንባት መጀመር አለበት። ሌላው የፖለቲካ ድርጅቶች ብልሃል የፖለቲካ ድርጅቶችና ሕዝብን መለየት መቻል አለብን። የፖለቲካ አመለካከትን ከሕዝብ ጋር አንድ ላይ አድርገን ሕዝብ ላይ ስድብ፣ የማያስፈልጉ ቃላቶች መጠቀም ራሱ አፀያፊ መሆኑን ወላጆች ማስተማር ልጆቻቸው፣ እኛም ያንን በተደጋጋሚ መናገር፣ የምትፈልገውን የምታስበውን መግለጽ አንድ ነገር ነው። ብሔሮችን መሳደብ ማንቋሸሽ የትንሽ ሰውና የባለጌ ጸባይ እና ብልግና መቆም አለበት። ጨዋነት ማለት አንዱ መሰረቱ የሌሎችን የአካባቢ ያሉትን ሰዎች መብት በተለያየ መልኩ አክብረህ ሀሳብህን መግለጽ መቻል፣ የሰውን ድርሻ ማክበር የገባውን በመብትም ሆነ የሰውነት መብቱን ማክበር እና መራቸው። እኔ ኢትዮጵያ ውስጥ የተለያዩ ፎርሶች አሉ፣ ሀይሎች አሉ። አንዳንዶቹ ኢትዮጵያ የሚባለው እንደ ሀሳቡ ራሱ የማይደግፈዋል። የተለያየ በታሪክ የደረሰ ችግር ጠቅሰው እኛ ከዚህ በኋላ መብታችን ማስከበር ይላሉ፣ ግን ዋና አላማቸው መገንጠል የሆነ ሰዎች አሉ። ያን የሚፈልጉ አሉ። እነዛ የግለሰብ የአንዳንዱ ግለሰብ አመለካከት ሊሆን ይችላል። ብዙም ትንሽም ሊሆኑ ይችላል። ከነሱ ጋር የምታደርገው ውይይትና ፌዴራልና አህዳዊ ምናምን ብለው የሚጨቃጨቁት ደግሞ ከነሱ ጋ የምታደርገው ውይይት የተለያየ መሆን አለበት። ምን አይነት ሲስተም እንገንባ የሚለው ላይ አይ ቲንክ አሁን የኢትዮጵያ ያለው ሕዝብ ፌዴራል ሲስተም የሚለውን እንደው በደንብም ባይገባው ሰቡ በሀሳብ ደረጃ የተቀበለው ይመስለኛል። ከዛ አልፈን ምንድን አይነት ፌዴራል ሲስተም፣ ምን አይነት ነው ፌዴራል ሲስተም ማለት፣ የግለሰብ መብት እንዴት ሊከበር ይችላል፣ ዜጋ እንዴት እንመሰርታለን የሚለው ውይይት ግን አልተጀመረም። እና ያንን በስፋት ውይይት ማካሄድ የናሽናል ዳያሎግ በተለያየ ደረጃ በተቻለ መጠን ደግሞ በአርባና በሀምሳ ሰው ደረጃ ቢካሄድ ጠቃሚ ይመስለኛል አለበለዛ አሁን የምንሄድበት አካሄድ በጣም የሚያስፈራ ለሀገራችን ከፍተኛ አደጋ የሚያመጣ ብዙ ሰው ሊያልቅበት የሚችል አካሄድ እየሄድን ነው አንዳንድ ቦታዎች ላይ እና ቅድም ቶምልጌታ ስሙን መጥራት አልፈልግም ብለው ነበር ሩዋንዳ የተፈጠረው ነገር ኢትዮጵያ ውስጥ ላይፈጠር የሚችልበት ምክንያት ብዙ የለም። በዚህ ከቀጠል ካላስተካከልን ቢኮዝ ኢትዮጵያ ሕዝብ ትልቅ ነው፣ ጨዋ ነው። ምን እንደምንለው ሁሉ ጭካኔ ደግሞ ለማድረግ ካፓሲቲ ብቃት፣ ወይም ፍላጎት ያላቸው ብዙ ሰዎች አሉ፣ ደግሞ እንዳሉም አይተናል። ስለዚህ የሰውን መብት የሚነኩ ሀሳባቸውን በኃይል ለማስፈጸም የሚፈልጉ ላይ መንግስት ጠንካራ አቋም መውሰድ አለበት። መንግስት የሚያስፈልገውን ለማገዝ ደግሞ የኢትዮጵያን ህልውና ጥያቄ ላይ ያስገባ ጊዜ ስለሆነ ማንኛውም ኢትዮጵያ ውጭም ያለ ኢትዮጵያ ያለ በተለያየ በሚችለው መስክ የሚችለውን በሙሉ በማድረግ የማያስፈልጉ ቅድም የጠቀስኳቸውን አይነት የጥላቻ ንግግር፣ የጥላቻ እንቅስቃሴ የሚያደርጉትን በማውገዝ፣ በመገሰጽ አስፈላጊም ከሆነ ያሉበት ሀገር ያለውን አገር ህግ ተጠቅሞ ህግ ፊት እንዲቀርቡ በማድረግ ሁሉም ድርሻውን መወጣት ያለበት ጊዜ ይመስለኛል። አመሰግናለሁ። የውይይታችን መቋጫ አቶ ይልማ በተስፋው መንገድ ገፋ አድርገው የሚሰጡት ምላሽ ይሆናል። ይህ የሳምንታት በፊት ድንገት ብዙዎችን እንዳስደነገጠ አሁን ያነሳናቸውን አሳሳቢ ሁኔታዎች እንደከሰተው ሁሉ ከዚህም አሻግሮ ማየት ይቻላል የሚለውን እርሶ ተስፋ ወደሚያደርግ የህይወት አመለካከት እንደሚያዝነብሉ እረዳለሁ። ከጥቂት ሳምንታት በፊት ይሄ ድንገት ከመሆኑ በፊት ብንነጋገር ምናልባት ኮቪድ 19 ሊሆን ይችላል ለኢትዮጵያ ትልቅ ፈተና ተደርጎ የሚታየው ወይንም ደግሞ ከግብፅ ጋር የገባችው ፍጥጫ ነበረ፣ ብዙዎች የሚወያዩበት የሚነጋገሩበት። በእርግጥ በዚያን ሰዓትም የፖለቲካ ፍጥጫው የቡድኖች እንካሰላንቲያው እያየ መጥቶ ነበረ። ነገር ግን እንዲህ ያለ ድንገተኛ ነገር አልተጠበቀም። የመጣበትም መንገድ የተለየ ነውና አብዛኛውን ነገራችንን ወደዛ የወሰደው ይመስላል። ኮቪድ-19 በሚታሰብበት ጊዜ እዚህ የምንኖርበትን ዩናይት ስቴትስን ጨምሮ ታላላቆቹን ሀገሮች እንዴት እንዳንበረከካ አይተናል። እና ለኢትዮጵያ ያሉ ሀገሮች አፍሪካ ውስጥ ምን አይነት እልቂት ያመጣ ይሆን ወይስ እንደው በተአምር እንድን ይሆን? ኢትዮጵያ ከዚህ ማጥ መውጣት ትችል የሆነው ነበር። አሁን ግን ከሁሉም ስንወጣ የአባይ ጉዳይ ሌሎች የሚደረጉ ድርድሮች ምናልባት መልካም እድል ይሰጡ ይሆናል ተብሎ ተስፋ ተደርጓል። የተቋጨ ነገር ባይኖርም ኮቪድ-19 በዚህ ድንገት ጭራሽ የተወሳሰበ ይመስላል። የማይታወቅ መንገድ ነው ይሄ አሁን የገባንበት። የእርስ በእርሱ ግጭት ሌላ አሳሳቢ ነገር ደቅነዋል። ከእነኚህ ሁሉ ስንወጣ ቅድም ባላቸዋቸው መንገዶች መዳረሻው የሚታይ ከሆነ እንደው ከርቀት የሚታይም ብርሃን ካለ በተስፋ ብንዘጋው ይህን ሰዓት የሚከታተሉ አድማጮች ተመልካቾቻችን ያን ተስፋ ይዘው የሚነጋገሩበት መጀመሪያ ሀሳብ ብናደርገው የሚታየት ነገር ካለ ወደ ውስጥ በየግል ዜጎች ራሳቸውን መመርመር ያለባቸውን ጥያቄ ጀምሮ ሁሉም ዜጋ ሁሉም ሰው ሊያደርገው የሚገባ ነገር ያለ ይመስላልና ምን ይታየታል? ተስፋ የሚሰጥ ነገር አንድ ሌበር ዩኒየን ሊደር ነበረ። ዛሬ ተደርግ ጊዜ ነው እና ብዙ አልተማረም፣ ግን በጣም ብልህ ሰው ነበር እና ስሙ አሁን ለጊዜው ተዘንግቶኛል። እና ስብሰባ ላይ አንድ የሚለው ነገር አለ። አጭር ብርድ ልብስ እግርና ራስ ስታጣላ ታድራለች ይላል። የኢትዮጵያም የአልበለጸጉ ሀገሮችን ችግር ይሄ ነው። ፍላጎታችን ሌዳችን ብዙ ነው፣ ሪሶርሳችን ሊበግል ከዚህ ለመውጣት ነው የሁሉ ጥቅም። እና ዛሬ ላይ ሆኝ ሳይ ኮቪድ ትልቅ ፈተና ነው፣ ግን ትልቅ ፈተና የሚሆነው የበለጸገ ኢንዱስትሪ ኢንተርዲፐንደንት የሆነ ኢኮኖሚ ላላቸው ሀገሮች ነው። እንደ ኢትዮጵያ አግሬሪያን የሆነ ሀገር ይህን ያህል ሲሪስ ቻሌንጅ አይደለም። ሰው መሞቱ ያሳዝናል፣ ምን እላል። ግን ካታስትሮፊክ የሆነ ትሪሊየን ዶላርስ ፓምፕ እንዲሆን ኢኮኖሚ ውስጥ የሚያስገድድ ሁኔታ የለም። ከዛ አንጻር ያለን የኔ አመለካከት ያለ በሁለተኛው ደግሞ አሁን ባለንበት ምዕራፍ ላይ ችግር ብዙ አስተምሮናል። አሁንም እንደግሞ ይፈልጋል ከዚህ የምንሻገረው አንድ ኮንሰንሰስ ያለው አመራር ተቀብለን እድል ሰጥተን ነው እንዲሻገር ማድረግ ስንችል ነው። ዶክተር አብይ አህመድ ካየሁት ካዳመጡት፣ አንደኛ ቀና ሰው፣ ሁለተኛ አንብቦ የሚረዳ ሰው ሶስተኛ ቅድም ካልናቸው ኢትዮጵያዊ ባህል የምንላቸው መከባበር፣ ሰው ላይ ጭካኔ ያለመድረስ፣ ለአንዱ መቆም ያንን በዛ በዚህ በሁሉ የሚያምን ሰው ይመስለኛል። የካብኩት እንዳይሆንብኝ እየሰጋው ነው ይህን የምናገረው። ግን አሁን ባለንበት ሁኔታ የዶክተር አብዬ ፓወር ቤዙ የኢትዮጵያ ሕዝብ ነበር፣ እና አሁን ፓወር ቤዙን አቷል እያሉ የሚጽፉ ያለው አላጣ። ምክንያቱም ፓወር ቤዙ የትም ከክልል ይሁን ሰላም፣ ሴኪሪቲ በተደጋጋሚ ሁለቱም ተሳታፊዎች እንዳሉት ሴኪሪቲ ሰላም በዛ ላይ ደክሟል። በዛ ላይ የአጀጅመንቱ ያ የማስታመም የማስተናገድ እንትኑ ከመጠን አልፎ ሄዷል። አሁን የመንግስታዊ እርምጃ ህግን የማስከበር እርምጃው ላይ ጠንካራ መሆን አለበት። ህዝቡ ደግሞ ጠንካራ መሆኑን ማየት ማመን መቻል አለበት። የተጠራጠረው የደጋፊ ቤዝ መሰረት ከጥርጣሬ እንደገና ወደ ድጋፍ ወደ አብሮ ወደ መስራት የሚሸጋገርበት ወቅት ይሆናል። የሚለካው ይሄ መንግስት በሚያደርገው ከዚህ ተነስተን ወደሚቀጥለው ምዕራፍ በምንሄድበት ጊዜ በሚወስደው ቆራጥነትና አስተዋይነት ነው። የቆራጥነቱ እና የመንግስት ኃይል በአግባቡ የመጠቀም ጥያቄ ላይ ገብቶ የነበረው አሁን እዚህ ላይ ፀንቱ ማየት እንፈልጋለን። ከተቃዋሚ ወገኖች ጋር ንግግር በማድረግ ይሄ አይነት ትርክት የትም አላደረሰንም፣ የትም አላደረሳችሁ። ተከታዮች ካሏችሁ፣ አድማጮች ካሏችሁ ፕሮሚስ የምታደርጓቸው ነገር ስታደርጓቸው የነበረ የራሳችሁ መንግስት የራሳችሁ ዋቴበር፣ ሌላው ወጥቶ የሚለው ነገር ሁሉ እንዴትም የሚደርስ አይደለም። ተከታዮቻችሁን፣ ትንሽ የሚሆኑ ትልቅ ይሄንን አርቃችሁ አስተካክላችሁ ማስተማር ፍላጎታችሁ ከሆነ ከተስማማችሁ፣ የዴሞክራቲክ ማህደሩ የራይትስ ማህደሩ ሁሉ አለ። ከዚህ ውጭ ግን እነዚህን ራይቶች ልታገኟት ከህገ መንግስቱ ውጭ ከሰብአዊ መብት ውጭ የፈለጋችሁትን ሬዲዮ ከፍታችሁ ቴሌቪዥን ከፍታችሁ ማድረግ አትችሉም። ከዛ በመለስ ባለው ጉዳይ ለመነጋገር እንችላለን። የጋራ መንገድ መቀየስ እንችላለን። ይህ መሆን ያለበት ይመስለኛል። መልካም። በምርጫውም ጎራ ተስፋ መስጠት ያስፈልጋል ነው ያላችሁት። ውይይታችንን ቋጭተናል። ሰፊ ውይይት ነው ያደረግነው በኢትዮጵያ ወቅታዊ ሁኔታ ይልቁንም በገጠሙ ፈተናዎችና በመጪው እጣዋ ዙሪያ ሰፊ ውይይት አድርገናል። ተመልካቾቻችን፣ አድማጮቻችን እርስ በርስ የሚነጋገሩበት የሚወያዩበት እንደሚሆን ገምታለሁ። እናንተንም በመሰል ሌላ ውይይት መልሰን እንደምናገኛችሁ ተስፋ አድርጋለሁ። አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ሙሉጌታ አረጋዊ ከአዲስ አበባ ኢትዮጵያ፣ አቶ ደረጀ ደምሴ ከቦስተን እንግዶቼ ውጪ ለጊዜያቸው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። አመሰግናለን።